በመተማ የእርሻ ቦታ በሱዳን ታጣቂዎች የተገደሉ ኢትዮጵያውያን አስከሬን ዛሬ ወደ ቤተሰቦቻቸው መምጣት ሆኑ የአሜሪካ ድምፅ ያነጋገራቸው ነዋሪዎች ገለቱ፣ ሲሆን ጽዮን ግርማ ዝርዝሩን ይዛለች። በደቡብ ጎንደር በመተማ ከተማ አቅራቢያ በሱዳንና በኢትዮጵያ ድንበር ላይ በሚገኙ የእርሻ ቦታዎች በግብርና ስራ ላይ እያሉ ከትላንት በስቲያ ሌሊት በሱዳን ታጣቂዎች ተኩስ ተከፍቶባቸው የተገደሉ አርሶ አደሮች አስክሬኑን ማንሳት እንደቻሉና ዛሬ ማምሻውን ለቤተሰቦቻቸው መሰጠቱን በገንደውሃ ከተማ ነዋሪ የሆኑ ግለሰብ ገልጸውልናል። ማምሻውን አነጋግሬያቸው ነበር። ላቀው ሰለሞን እዛው ተቀበረ። እዛው ነው ቤቱ፣ እዛው ተቀብሯል። ሌሎችም በዛው ተቀብረዋል። እሱ ግን ገና አልተቀበረም። ያው ሬሳው እየገባ ወደ ቤት ገና ወደ ቤት ከበረሀ ወደ ቤት እየገባ አስክሬኑ ማለት ነው። ከመኪና ላይ እየወረደ ነው። የእሱ ማን ነው ስሙ? የሞተው ገብርያው ነው። በምን መጣ? እዛ ድረስ አጅቦን የመጣሁበት መኪና። አስክሬኑን እንዴት ለማምጣት ተቻለ? ገብተው ሱዳኖች ወደኋላ ፈፍገዋል ተብሏል። አሁን ገብቶ ያው መከላከያ ሰራዊትና ህዝቡ ገብቶ ሬሳዎች ተነስተዋል። አምስት ሬሳ ተነስተዋል። ሌሎቹ በዛው ተቀብረዋል። እሱ አሁን ገና እየገባ ነው ወደ ቤቷ አስክሬ ሌሎቹ የት ነው የተቀበሩት? እዛው ደለሎ የሚባል አዲስ አለም የሚባል ቦታ አለ፣ ከተማ አለ። እዛ እርሻ ልማቱ ወደዚህ ብሎ አለ። ከተማ የዛ አካባቢ ሰዎች ነበሩ እዛ ቤታቸው የዛው ነው። እነዛኞች እዛ ተቀ በትላንትናው ምሽት ያነጋገርናቸው ነዋሪዎችና የሆስፒታል ምንጮች በዚህ የእርሻ ቦታ ላይ ከዚህ ቀደም አልፎ አልፎ ግጭት ቢፈጠርም እንደ አሁኑ በተደራጀ መልኩ በከባድ መሳሪያ ተኩስ ተከፍቶብን አያውቅም ነበር ብለዋል። በዚህም ምክንያት የአካባቢው ነዋሪዎችና የመከላከያ ሰራዊት አባላት ከሱዳን ታጣቂዎች ጋር ውጊያ መቅጠማቸውን ገልጸው ነበረ በግጭቱም ሁለት የመከላከያ ሰራዊት አባላትን ጨምሮ ሰባት ቁስለኞች በመተማ ሆስፒታል እንደሚገኙ ነዋሪዎቹና የሆስፒታል ምንጮቻችንን ጠቅሰን የዘገብን ሲሆን ውጊያው ከተካሄደበት ቦታ አስክሬን ማንሳት እንዳልቻሉ መግለጻቸውም ይታወሳል። በጉዳዩ ላይ ከሱዳንም ሆነ ከኢትዮጵያ መንግስት የተገኘ መረጃ የለም። በሌላም በኩል ያደረግነው ጥረት አልተሳካም። ጥረታችንን እንቀጥላለን። ለአሜሪካ ድምፅ ጽዮን ግርማ ዋሽንግተን ዲሲ።